ወንጀል የፈጸመ ማንም ሰው በየትኛውም ደረጃ ላይ ያለ ቢሆን ከተጠያቂነት አያመልጥም ሲሉ ፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋይ አስታውቀዋል። የብሔራዊ ብረታብረትና ኢንጂነሪንግ ኮርፖሬሽን ሜቴክ እንዲሁም የብሔራዊ መረጃና ደህንነት ኤጀንሲ ከፍተኛ አመራር አባላትን ጨምሮ 63 ሰዎች ከሰብአዊ መብት ቶች ጥሰትና ከሙስና ጋር በተያያዘ በቁጥጥር ስር መዋላቸውንም አመልክተዋል። ጠቅላይ አቃቢ ህጉ በተለያዩ ክልሎች ውስጥ የተደበቁ ተጠርጣሪዎችን ለመያዝም የክልልና ፌዴራል ፖሊስን እንደሚያሰማሩ ጠቅላይ አቃቢ ህግ ብርሃኑ ጸጋዬ ተናግረዋል። እስክንድር ፍሬው ዝርዝሩን ይዟል። የባለሥልጣናት ጓዳ በግላጭ የ27 ዓመት ገበና በአደባባይ በተግባር ብቻ ሳይሆን በስም ጭምር የሚፈሩ መንግስታዊ ተቋማት ወትሮ የማይነኩ ሹማምንት፣ ቱባ ባለስልጣናት የፍርድ ቤት ደጃፍ ማየት ጀምረዋል። የጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን ዋና ፈተና ትልቁም እርምጃ ይህ ነው ብለዋል። የዛሬውን መግለጫ የተከታተሉ አንድ አስተያየት ሰጪ መንግስት መንግስትን ከሰሰ ያሉት ደግሞ የተቋሞቹን ግዙፍነት የነበራቸውን ቦታ ታሳቢ ያደረጉ ሌላ አስተያየት ሰጭ ናቸው። ብሔራዊ የብረታብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ከፍተኛ ሀብት የሚያንቀሳቀስ በቢሊዮኖች በሚቆጠር ብር ላይ የሚያዝ ተቋም ነው። ላለፉት አምስት ወራት የተካሄደ ምርመራ ግን በዚያው ልክ ዘረፋ መካሄዱን፣ ህገ ወጥ ተግባር መፈጸሙን አሳይቷል። የፌዴራል ጠቅላይ አቃቢ ህግ ብርሃኑ ጸጋዬ ዛሬ ለጋዜጠኞች እንዳስረዱት የተቋሙ ኃላፊዎች ከተቋቋመለት ዓላማና ከተሰጠው ተልእኮ ውጭ መንቀሳቀሳቸውንም የአምስት ወራቱ ምርመራ አሳይቷል ብለዋል። ከ2004 እስከ 2010 ወደ 37 ቢሊዮን ብር የሚያወጣ የውጭ ሀገር ግዢ መፈጸሙን ጠቅላይ አቃቢ ሕጉ አስታውሰዋል። ሁሉም ግዢዎች የተከናወኑት ግን ያለ ጨረታ መሆኑን ተናግረዋል። እናም የግዢ አፈጻጸሙ ከፍተኛ የሙስና አካሄድ የሚታይበት መሆኑን አብራርተዋል። የውጭ ሀገር ግዢ ስትፈጽም ዓለም አቀፍ ጨረታ ወጥቶ ውድድር ተደርጎ ከጥራትን ከዋጋም አንጻር ተዋዳሪ የመምረጥ ነው። ግዢ አፈጻጸሙ ሲታይ ደግሞ ከኮርፖሬሽኑ የበላይ አመራሮች ጋር የጥቅም ግንኙነት ያላቸው ሰዎች የድለላ ስራ በመሀል የሚሰሩ በዚህ ሂደት ኮሚሽን የሚከፈላቸው እነዚህ የድለላ ስራም የሚሰሩ ሰዎች ደግሞ የቅርብ የስጋ ዘመድ የሆኑ ወንድም፣ እህት፣ ያክስት ልጅ የመሳሰሉ እና የጥቅም ትስስር ያላቸው የውጭ ሀገር ካምፓኒዎችን በድለላ የሚያመጡ ሰዎች ናቸው ማለት ነው። ይሄም ስናነሳም ከአንድ የውጭ ሀገር ተቋም እስከ አራት መቶ ፐርሰንት ተጨማሪ ዋጋ እየተጨመረ የተፈጸመ ነው። ይሄ ማለት ዋጋው በጣም የተጋነነ መልኩ ግዢ የተፈጸመበት ሁኔታ ነው ማለት ነው። ይህ እንግዲህ ተቋሙ ለገዛቸው ተቋማት ክፍያውን ይፈጽማል። እነዚህ ተቋማት ደግሞ ካምፓኒዎች ደግሞ ለነዚህ ደላላዎች ገንዘቡን ዳይሬክትሊ ከዚህ እንደሚከፈል እና ይሄ የህዝብ ሀብት በዚህ መልኩ መጥፋቱን የሚያሳዩ ማስረጃዎች የተሰበሰቡበት ሁኔታ ነው ያለው ማለት ነው። ሜቴክ የሀገር ውስጥ ግዢዎችን ያከናውን የነበረውም ያለ ጨረታ መሆኑን አመልክተዋል አቶ ብርሃኑ። በድልላና በተለያየ መንገድ የተሳተፉት ግለሰቦች በሀገር ውስጥ ካፈሩት ሀብት በተጨማሪ ከፍተኛ መጠን ያለው ገንዘብ ወደ ውጭ ማሸሻቸውንም አስረድተዋል። አቶ ብርሃኑ የተለያዩ ማሽኖች ለህገ ወጥ ተግባር ያለ ጨረታ ይገዙ እንደነበርም ገልጸዋል። እንደዚህ እነዚህ አይነት ግዢዎች ከተወሰኑ ተቋማት ከአንድ ተቋም እስከ አርባ እስከ አምሳ ድግግሞች ያለው ግዢ የሚደረግ ለምሳሌ የውጭ ሀገር ግዢን ብንወስድ ኮርፖሬሽኑ ያገለገሉና አዲስ ክሬኖች እንዲሁም የኮንስትራክሽን ማሽነሪዎችን ከቻይና ና ከሲንጋፖር ያለ ጨረታ በደላሎች አገናኝነት የገዛበት ሁኔታ አለ። እነዚህ የተገዙ ክሬኖች አምስት ናቸው። ከአምስቱ መካከል አራቱ ወደ ኮርፖሬሽኑ ሲገቡ አንደኛው ክሬን በሱዳን በኩል እንዳይቀረጥ ተደርጎ በሱዳን በኩል ዞሮ ወደ ሀገር ውስጥ የገባና እስካሁን ድረስም ተቋሙ እጅ ያለለ በግለሰብ እጅ የተሰራበት ያለበት ሁኔታ ነው ያለው። ይሄም የሰራበት ያለው ግለሰብ ከተቋሙ ኃላፊዎች ጋር ግንኙነት ያለ መሆኑን የሚያሳይ ነው። የተቋሙ አመራሮች መርከቦችን በህገወጥ መንገድ በመግዛት ለግል ጥቅም መዋላቸውንም ጠቅላይ አቃቢ ህጉ ምሳሌ በመጥቀስ አስረድተዋል። መርከቡ ተጠግኖ ወጥተዋል ተብሎ ወደ ንግድ ይገባሉ። ወደ ንግድ ከገቡም በኋላ የኢትዮጵያ ባንዲራ ነው መንቀሳቀስ ስለማይችሉ ለጥገና ተብሎ የወሰዱትን ፍቃድ ወስዶ ከኢራን ወደ ሞቃዲሾ እና በመሳሰሉት አካባቢ እንቅስቃሴ በማድረግ እስከ 500 ሺህ ዶላር አካባቢ ስራ ይሰራሉ። ያን ገንዘብ ወደ ሜቴክ ያልገባበት ሁኔታ አለ። ሁለተኛ ስራውም ቢሆን ህገወጥ ስራ ነው የተደረገው። መንግስት ከዚሁ ከሙስና ወንጀልና ከሰብአዊ መብት ጥሰት ጋር በተያያዘ ህጋዊ እርምጃ መውሰድ መጀመሩንም ጠቅላይ አቃቤ ህግ ብርሃኑ ጸጋዬ አመልክተዋል። እንግዲህ በዚህ ጋር ተያያዥነት ባለው አሁን በሙስና ቅድም ባልናቸው አጠቃላይ ወደ ስልሳ ሶስት ሰው በቁጥጥር ስር ያዋልንበት ሂደት ነው ያለው በሙስና ወደ 27 በሰብአዊ መብት ደግሞ ወደ 36 አጠቃላይ ወደ 63 ይመስለኛል በቁጥጥር ስር አውለን ምርመራ እያጣራን እንገኛለን። እንግዲህ በዚህ ሂደት ውስጥ የሚጠረጠሩ ቁጥራቸው ትንሽ ከዚህ እንጨምር አለ። ያልተያዙ ሰዎች አሉ፣ በሀገር ውስጥ ያሉ በተለያዩ ቦታ የተደበቁ፣ ወደ ውጭ ሀገር የሚሄዱ አሉ። በተለይ በሰብአዊ መብት የተፈጸመው ወንጀል የዓለም አቀፍ ባህሪ ያለው የትኛውም ሀገር ውስጥ የሚያስጠልል ወይ ደግሞ የሚያስቀምጥ ወንጀል አይደለም። ይሄንን ስንል ማንንም ሰው ሳያዝ ምርመራ የተደረገና መዝገቦች መዝገቡ የተጣሩበት ሂደት ነው ያለው። በሀገር ውስጥ ተደብቀው ያሉትን ህብረተሰቡ ከኛ ጋር በመሆን እነዚህ ወንጀል የፈጸሙትን ተጠርጣሪዎች ለህግ እንዲያቀርብ ከኛ ጋር እንዲተባበር በዚሁ አጋጣሚ ጥሪ ማስታለፍ ፈልጋለሁ። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ኃላፊዎች የነበሩ ጀነራሎችንና ና የብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችን በቁጥጥር ስር ከመዋል አንጻር ያጋጠሙ ችግሮች ይኖሩ እንደሆን ለጠቅላይ አቃቢ ህጉ የቀረቡ ጥያቄዎች ነበሩ። የብሔራዊ መረጃና ደህንነት ዋና ዳይሬክተር የነበሩትንና በቅርቡ የትግራይ ክልል የጸጥታ ኃላፊ በመሆን የተሾሙትን አቶ ጌታቸው አሰፋን ጉዳይ በስም በመጥቀስ የቀረበው ጥያቄ ይጠቀሳል። ጠቅላይ አቃቢ ህግ ብርሃኑ ጸጋዬ ተከታዩ መልሰዋል። በተለይ የሰብአዊ መብት ጥሰት የፈጸሙ ተብሎ በምርመራ ያጣራና የጠረጠርናቸው ሰዎች ፈጽሞ የተገኙት ወንጀሎች ዓለም አቀፍ ድንጋጌዎችን ወይ ደግሞ ኢንተርናሽናል ክራይም የሚባለው ክራይም አጌነስት ሂውማኒቲ የሚባሉ በህገ መንግስታችን አንቀጽ አስምንት ላይ የምህረት ይቅርታ የማይሰጡ በይርጋ የማይታገዱ ወንጀሎች ነው። ሰውን መሰወር፣ ያለ ፍርድ ቤት ትእዛዝ መግደል፣ መደብደብ በተለይ ከመንግስት አካል በህገ መንግስቱ ላይ ተቀምጠዋል። ያነሳዋቸው ጉዳዮች ደግሞ በህገ መንግስቱ ላይ ከተቀመጠው በላይ ነው የተፈጸሙ ወንጀሎች ማለት። ስለዚህ ይሄ ከማንም ብሄር ጋር ከማንም ሃይማኖት ጋር የሚወክል ነገር አይደለም። ብሄርና ሃይማኖትም ወይ ደግሞ ሌላም ጉዳይ ቡድን መደበቂያ ሊሆን አይችልም። ሁላችንም ከህግ በታች ነው። ይሄ በዚህ አግባብ መታየት አለበት። አሁን ለምን ተሾመ ለምን የሚለውን ነገር እሱ የፖለቲካ ጉዳይ ነው። እኔ እያወራ ያለሁት ስለ ህግ ጉዳይ ስለተፈጸመ ወንጀል ነው። የአንድ ክልል የጸጥታ አማካሪ መሆን አይደለም። የሀገር ፕሬዚዳንትም የሀገር መሪም ወንጀል ከፈጸመ ይጠይቃል። መጠየቅበት ነገር የለም። ስለዚህ በዚህ አግባብ ጉዳይ ጥሩ ይመስለኛል። በክልሎች የተደበቁትን ሰዎች ማምጣት አስቸጋሪ እንደማይሆንም አቶ ብርሃኑ አስረድተዋል። እንግዲህ የክልልና የፌዴራል ስርዓት ለዚህ ብዙ የሚያስቸግር ነገር አይደለም። ከየትኛውም ቦታ ማንኛውም ፖሊስ ሄዶ ወንጀለኛ ለመያዝ የሚከለክል ጉዳይ የለም። በክልሎች መካከል ያለው ግንኙነት ያለው አሰራር ሁሉም ወንጀል የፈጸሙትን የፌዴራል ፖሊስም የክልል ፖሊሶች ተባብረን እየሰራ ያለ ነው እና የሚከለክል የሚያስቸግር ነገር ያለ ጉዳይ አይደለም፣ በየትኛውም ቦታ ማለት ነው ዝም ብሎ እዚህ ያለ ሰው ትግራይ ብቻ ነው የተደበቀው ትግራይ ብቻ ነው የመሸገው የሚል ሳይሆን በየቦታው አለ። መግለጽ አስፈላጊ አይደለም ተብሎ ነው እንጂ ከሁሉም ክልሎች በዚህ ወንጀሉ ተፈጽመዋል። የአንድ ብሔርም ተደርጎ መወሰድ የለበት። ብዙውን ጊዜ እንደዛ ስለሚወራ ነው፣ ሁሉም አለ። ስለዚህ እንደዛም መወሰድ የለበትም። ሰዎችንም ለማምጣት ወንጀል እስከተፈጸሙነት ተጠረጠሩ ድረስ በክልልም በፌዴራል ፖሊስን መጠቀም የሚችልበት ሁኔታ ነው ያለው። የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ በዛሬው መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።